The voice of a man

የቤንሻንጉል ክልል መንግስት ከክልሉ በመጡ ታጣቂዎች የሚፈጸመውን ጥቃት እንዲያስቆም ከተለያዩ አካባቢዎች ለአቤቱታ ወደ አዲስ አበባ የሄዱ ሴቶች ጥያቄ አቅርበዋል። ሴቶቹ ቤንሻንጉል ውስጥ ብቻ ሳይሆን በሌሎችም አካባቢዎች የሚስተዋሉ ግጭቶችን አውግዘዋል። በገዳ ስርዓት መሰረት ካገቡ በኋላ የሚሰጣቸውን ዘንግ ወይም ሲቄ በመያዝ ወደ አዲስ አበባ የሄዱት

አቤቱታ አቅራቢዎች በሀገሪቱ ውስጥ በሚከሰቱ ግጭቶች ይበልጡን እየተጎዱ ያሉት ሴቶች ናቸው ብለዋል። እስክንድር ፍሬው ተከታዩን አጠናቅረዋል።

ቦካራት ጋሬጃራት ለገሰ ከተለያዩ የኦሮሚያ አካባቢዎች ወደ አዲስ አበባ የመጡት አቤቱታ አቅራቢ ሴቶች ቁጥራቸው አነስተኛ ይሁን እንጂ የተደገፉት ባህላዊ መሰረት፣ የያዙት አመላካሽ ዘንግ መልእክታቸውን የሚያጎላ ነበር። መነሻችን የገዳ ስርዓት ለሴቶች የሚሰጠው ሚና ነው ያሉት ከምዕራብ ሸዋ የመጡት ወይዘሮ ዱሌ ሲዳ ናቸው። አሁን እንደ ኢትዮጵያ በሀገራችን ያለው

ችግር ከየአቅጣጫው በሚነሳው ችግር ግንባር ቀደም ተጠቂዎች እናትና ህጻናቶች ናቸው። በየአቅጣጫው እንደ ኢትዮጵያ ይበልጥ ደግሞ በኦሮሚያ ያለው ነገር እናቶችና ህጻናት በኃይለኛው እየተጠቁና እየተጎዱን ያሉት ከቀያቸው እየተፈናቀሉ እየሞቱ ምጥ መንገድ ላይ ይዟቸው ከነምጣቸው በመሳሪያ እየተመቱ እየሞቱ ነው። ስለዚህ እኛ ደግሞ በገዳ የምንተዳደር ህብረተሰቦች ስለሆን በገዳ ስርዓት ውስጥ ሴቶች ትልቅ ድርሻ አላቸው

ያም ድርሻቸው ምንድን ነው? ችግር ሲፈጠር፣ ሰላም ሲጠፋ፣ ጦርነት ሲበዛ፣ እቺ ሲቄ የምትባል ዘንግ ሴቶች ሲያገቡ ከቤተሰብ የሚሰጣቸው የሴት መብት ነው እና ያቺን ይዘን ሳር ይዘን ሀገራችን ሰላም እንዲሆንልን በየቦታው የሚሞቱ ህብረተሰባችን ሞት ይቁም፣ የሴቶች ጥቃትና የህጻናት ሰቆቃ ያብቃ።

ስለዚህ እርቅ ይውረድልን፣ መንግስት ያስበን። በይበልጥ እናቶችና ህጻናትን በተመለከተ በአገሪቱ በሚደረገው ነገር ትልቁ ግንባር ቀደም ተጎጂዎች እናቶችና ህጻናቶች ናቸው። በአይናችን እያየን ነው። ከአቅም በላይ ሲሆንብን ያው እንደ ባህላችን

ድምጻችንን ለማሰማት ብለን ነው የወጣ ነው። በኦሮሚያና በሶማሌ ክልል አዋሳኝ ወረዳዎች የተፈጠረውና መቋጫ ያላገኘው ችግር አሳሳቢ ከሆኑ ጉዳዮች አንዱ መሆኑን አቤቱታ አቅራቢዎቹ አስታውሰዋል። ከቤንሻንጉል ጋር የተያያዘውን ሁኔታም ጠቁመዋል። ከምራብ ወለጋ የመጣችው ፋጬ መርጋ ፈይሳ እንዲያውም ይህ የቤንሻንጉል ጉዳይ በቂ ትኩረት አላገኘም ባይነት ዶክተር አብይ ዶክተር ለማላይም ቅሬታ ያለን እዚህ አዲስ አበባ ግጭት በተፈጠረ ጊዜ

ከአረብ ሀገር መጥጦ ወደ ቤታቸው ሳይሄዱ የሀዘን ልብስ ለብሶ ነው የሄዱት። እስካሁን በሌሻንጉል ይሄን ህዝብ ስመታ ይሄ ህዝብ ስጨርሱ ሰው ሞቷል። ተውና ደን ራሱ የጨፈጨፈ ይጠየቃል አይደለ? ምንም አላሉ። ወደ ኦሮሚያ ክልል ፕሬዝዳንት አቶ ለማ መገርሳ ቢሮ ያመሩት አቤቱታ አቅራቢ ሴቶች ከተወካያቸው ጋር መወያየታቸውን ተናግረዋል።

ችግሩ በአጭር ጊዜ ውስጥ መፍትሄ እንደሚያገኝ እንደተገለጸላቸውም አስረድተዋል። በጉዳዩ ላይ የኦሮሚያን ብሔራዊ ክልላዊ መንግስት ቃል አቀባይ ለማነጋገር ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ሲገሴ